ቶና፣ ምን ዘለቀ የቀድሞ የአርበኞች ግንቦት ሰባት ከፍተኛ አመራር አባልና የውጭ ጉዳይ ኃላፊ ዶክተር ዮሐንስ ገዳሙ በጆርጂያ ግዌንት ኮሌጅ የፖለቲካል ሳይንስ መምህር፣ በኢትዮጵያ መንግስት በኩል በተለይም በውጭ ፖሊሲ በኩል ውስንነት አለ ብለዋል። እነዛ ውስንነቶች መንስኤዎቻቸው ምንድን ናቸው? በኢትዮጵያ የውጭ ጉዳይ ፖሊሲ በኩል ካሁን በኋላ ስነዚህ እያደሩ ያሉ ጫናዎች ወደፊት ጠንክረው ሀገሪቱን ለባሰቀው እስከመዳረጋቸው በፊት ዛን ለማቃናት ምን ምን ነገሮች መሰራት አለባቸው? ምን አይነት አዲስ የውጭ ግንኙነት ብልሃቶች ሊፈጠሩ ይገባል ይላሉ? አመሰግናለሁ ስለ ጥያቄው፣ ካሳው። አንደኛ ይሄ ከፍተኛ የሆነ በመንግስት ላይ የሚታይ ውስንነት መንግስት ሙሉ በሙሉ አቅም ስለሌለ ወይም ደግሞ መፍጠር ስላልቻለ ወይም መሞከር ስላልቻለ አይመስለኝም። ሲጀመር ያንን ለማድረግ ፍላጎት አልነበራቸውም። ከፍተኛ የሆነ በምን አይነት አማርኛ ልገልጸው እንደምችል አላቅም። ኢጎ ታያለህ። አላስፈላጊ የሆነ በራስ መተማመን ማንም ምንም አያመጣም። እኛ ራሳችንን መሬታችን ላይ እግራችንን ተክለን መቆም እስከቻልን ድረስ እና የምንችለውን ሁሉ እናደርጋለን፣ ሌላው ምንም ቢደነፋ ምንም አያመጣም አይነት አመለካከት ትመለከታለን። እንደኔ እንደኔ ግምት የኢትዮጵያ የውጭ ጉዳይ መስሪያ ቤት ጠንካራ የሆነ የውጭ ጉዳይ መስሪያ ቤት እንደሆነ አቅም ያላቸው በጣም ብዙ ካሪየር ዲፕሎማቶች ያሉት ሰራ መስሪያ ቤት እንደሆነ ሰማለሁ፣ እገነዘባለሁ። ያንን መካድ አይቻልም። ሆኖም ግን ያ አቅም የት ላይ ነው ያለው ብዬ ስጠይቅ፣ ወይም ቅድም እንዳልኩት ለመስራት ፍላጎቱ የለም ወይም ደግሞ እነዚህ አቅም ያላቸው ሰዎች ወደፊት ወጣ ብለው የሚችሉትን ለሀገራቸው እንዲያደርጉና የሀገራቸውን ብሔራዊ ጥቅም ወይም የብሔራዊ ደህንነት ጥቅም እንዲከላከሉ የተፈቀደላቸው በማይመስል ደረጃ ነው ነገሮች የምታየው ሲጀመር እነ ሩሲያ እነ ቻይና ሌሎች ልዕላ ያለን ሀገራት የምንላቸው ናቸው። ከምስራቅ በኩል የራሳቸው ሎቢስቶች ፈጥረው የራሳቸው ከፍተኛ የሆነ ኢንቨስትመንት እያደረጉ የሀገራቸውን ጥቅም አሜሪካ ውስጥ ሊከበርበት የሚችልበትን መንገድ ይሞክራሉ። ያን የሚያደርጉት መሆን ስለሚቻል ነው። አሜሪካን ሀገር ውስጥ የአሜሪካ ሲስተም ያንን ስለሚፈቅድ ነው። ምክንያቱም አሜሪካውያን የሚያምኑበት አንደኛው ነገር ምንድን ነው? በትክክለኛ ዛሬ ላይ ጥሩ እና ትክክለኛ እውነታውን ያዘለት በሚሉት መረጃ ተመስርተው ውሳኔ መወሰን ይፈልጋሉ። ያንን ነው የሚመኙት። ከዚህ አንጻር ማንም ሎቢስት ነኝ ወይም ሎቢስት አይደለሁም ወይም በየትኛውም በኩል ከየትኛውም አቅጣጫ የሚመጣ መረጃ አሳማኝ ሆኖ እስከቀረበ ድረስ ያንን መረጃ ለመግዛት ልምዱን ያላቸው ዞሮ ዞሮ የአሜሪካን ኢንተረስት እንትን እስካደረገ ድረስ ማለት ነው። ለዛ ነው በግብጾች በኩል በገርድ ላይ ስንመጣ ማለት ነው በእጅግ በጣም ከፍተኛ የሆነ ገንዘብ አውጥተው ማለት ነው። አንዳንዶቹን እኔ በጣም ዲቴል የሆኑ እንትኖችን ሁሉ ለመመልከት ሞክር ያለው ምን ያክል ገንዘብ የት ላይ እንዳወጡ በምን ዙሪያ ላይ እንዳወጡ ለመመልከት ሞክር ያለው የሚደንቅ ነገር ነው። ባይደን አስተዳደር ወደ ስልጣን ሳይመጣ ጀምሮ ሽግግሩ ላይ ሳይጀመር ጀምሮ ያንን አስተዳደር ምን ሊሆን ይችላል የሚለውን ለማጥናት ራሱ ገንዘብ ያወጡ ነበር እነሱ አይደለም አስተዳደሩ ስልጣን ከያዘ በኋላ ያንን አስተዳደር የግብፅን ብሔራዊ ጥቅም እንዲከላከል ለማድረግ የሚችሉትን ነገር ከመሞከር ቀደም ብሎ ማለት ነው ይሄ በጣም የሚደንቅና እንዲከበሩ የሚያደርጋቸው ነገር ነው። ከዛዎች ኢትዮጵያ እውነት ነው። በጣም ልንኮራበት የሚገባ ታሪክ አለን። ልንኮራበት የምንችልበት ባህል፣ ታሪክ፣ ህዝብ አለን። በዚህ ምንም ጥርጥር የለኝም። ነገር ግን በጣም ለረጅም አመታት ምናልባትም ለአንድ ክፍለ ዘመን እና ከዛ በላይ መቶ ሀያ አመታት ይመስለኛል ጥሩ ግንኙነት የነበረን በጣም ብዙ መልካም የሆኑ ስራዎችን ኢትዮጵያ ውስጥ ነው እንዲፈጸሙ ማድረግ የቻለች ከፍተኛ የሆነ አጋር ሀገር ብለን የምንጠቅሳት ለብዙ ዘመናት እየተቋረጠም እየተጀመረም ቢሆን መልካም ግንኙነት የነበረን ምንም እንኳን አንዳንድ ጊዜ በተሳሳተ መንገድ ለምሳሌ አስራ ዘጠኝ ዘጠና በፈረንጆች ወይም በኢትዮጵያ ሰማንያ ሶስት ዓመተ ምህረት አካባቢ አሁን ለዚህ አይነት ከፍተኛ ችግር የዳረገንን ህወሀት ወደ ስልጣን ከማምጣቱ ጋር በተያያዘ ኦፍኮርስ ከቀዝቃዛው ጦርነት መጨረሻም ላይ ተያይዞ የተፈጠረ ክስተት በመሆኑ አንዱ ክስተት በመሆኑ ጥሩ ያልሆነ ሚና ተጫውታለች ብዬ የማስበው ነገር አለ፣ የአሜሪካን በተመለከተ። ከዛ ውጭ ግን ኢትዮጵያን የማፍረስ ፍላጎት ያላት ሀገር አይደለችም። እንደውም ትህነግ ጎሬላ ወይም ደግሞ ይሄ ሽምቅ ተዋጊ ሆኖ ከቀጠለ ለኢትዮጵያ አስቸጋሪ ይሆናል የሚል እምነት አሳድረውባቸው ትህነግ ፒ አር ሰዎች ማለት ነው። ስለዚህ ወደ ድርድር እንዲያመሩ ኢትዮጵያ መንግስት ህግ በኢትዮጵያ ህግ አሁን አሸባሪ የተባለን ድርጅት ወደ ስዕሉ ለማምጣትና ከኢትዮጵያ መንግስት ጋር እንዲደራደር ለማድረግ እየፈለጉበት ያለበት ሁኔታ ከዛ አንጻር መመልከት መቻል አለብን። ከዛ ውጭ ግን ከዛ ውጭ ግን ቅድም አንድ የጠቀስከው ጥያቄ ላይ መንሳት ያለበት ነገር የሚለው ይሄ የጉዞ እገዳ ይሄን ያክል የከፋ እንትን ያመጣብናል ብዬ አላስብም። የኢኮኖሚ ማዕቀቦች ግን ሁለተኛ ወርከን ምን ሊሆን ይችላል ነው፣ ሶስተኛ ወርከን ምን ሊሆን ይችላል ፕላን ሲያቸው ፕላን ቢያቸው ምን ሊሆን ይችላል የሚለውን ነገር ካሰብነው በጣም አስጊል ሊሆን ይችላል። ስለዚህ ይሄንን ነገር ለምሳሌ በኢትዮጵያ የውስጣዊ ፖለቲካ ውስጥ ከትግራይ ህዝብ ጋር የጠፋውን መተማመን ለመመለስ ለመገንባት መልሶ ምን ማድረግ ይቻላል፣ በመንግስት በኩል የታዩ ስህተቶችን ለምሳሌ ከኤርትራ መንግስትና ጦር ኢንቮልቭመንት ጣልቃ ገብነት አንፃርም ሊሆን ከዛ በኋላ የመጡ የሰብአዊ መብት ስህተት ጋር የተገናኙ ችግሮችንም ይሁን የኢትዮጵያ መንግስት ያንን ማኔጅ ያስተዳደረበት ይህ እነዚህ ችግሮች የተመለከተበትን መንገድ በተመለከተ ስህተቶች እንዳሉ አምኖ አሳምኖ ለኢትዮጵያ ህዝብ ሰላም ሲባል፣ በተለይ ደግሞ ለትግራይ ህዝብ አሁን እየተጎዳ ያለው እሱ ስለሆነ ከዛ አንፃር ምንድን ነው መደረግ ያለበት ብሎ እምነት መተማመን መገንባት እንዳለበት ሁሉ በውጭ ጉዳይ ፖሊሲያችንም ላይ ደግሞ መተማመንን መገንባት እና አሜሪካውያንና የአሜሪካ መንግስት ልሂቃን ኢትዮጵያ ላይ ያጡትን እምነት መልሶ ከመገንባት አንጻር ስራ መሰራት መቻል አለበት። አይ ምንም አያመጡት የአሜሪካ እርዳታ ይቅር የአሜሪካ ወዳጅነት ይቅር ምናምን የሚባል ከሆነ ግን አስጊ ነው የሚሆነው። አሁን በቅርቡ እንኳን እንዳየነው ኢትዮጵያ ቴሌኮሙኒኬሽን ጋር በተያያዘ አንድ የለውጥ የሆነ የሪፎርም ነገር የተከናወነ ነገር አለ። የተወሰኑ ሸሮችን የመሸጥ ማለት ነው በሚያሳዝን ሁኔታ ግን ያንን ሼር በከፍተኛ ባሸበረቀ ስርዓት ሴሪሞኒ ይገዛል ወይም ይወስዳል ተብሎ የነበረው ተቋም በነጋታው ነው የአሜሪካ ማዕቀብ አናውንስ ከተደረገ በኋላ ከዚህ ስምምነት የሸሸው ማለት ነው። ይሄ የአሜሪካ ኢኮኖሚ የዓለምን ኢኮኖሚ የሚመራበትን መንገድን በጥንቃቄ ማወቅ እና መገንዘብ ይገባናል። በተለይ በኢትዮጵያ መንግስት ደረጃ ያሉ ሰዎች ምን እንደሚያስቡ እኔ አይገባኝም። የኒውዮርክ ስቶክ ኤክስቼንጅ ወይም ደግሞ ዎል ስትሪት፣ የአሜሪካን ትሬዥሪ በምንመለከትበት ሰዓት የአሜሪካ መንግስት ማዕቀብ ያደረገችበት ሀገር ጋር የሚሰራ የትኛውም ሀገር ባንክ እንኳን ከአሜሪካ ውስጥ ቢዝነስ እንዳያደርግ ይከለከላል። ስለዚህ የትኛው የቻይና ባንክ ወይም የህንድ ባንክ ነው ከኢትዮጵያ ጋር ቢዝነስ ሊያደርግ የሚችለው አሜሪካ በእውነት ከፍተኛ የሆነ ማዕቀብ የምትጨምርብን ከሆነ ማለት ነው። የማይሆን ነገር ነው። ከዛ አንጻር ነው። እውነታው ይሄ ነው። ይሄ ነገር ላይ እዚህ ላይ ስህተት አለ፣ እዚህ ላይ ደግሞ ተጋኗል። ይሄ ነው የኢትዮጵያ ውስጥ ያለው ችግር ይሄ ነው የሚል ከፍተኛ የሆነ የፒአር ስራ መሰረት ያለበት አሁን ይሄ የኢትዮጵያ ውስጥ ያለውን ኢትዮጵያ እየተጋፈጠች ያለውን ችግር ከመከላከል አንጻር ትልቅ ስራ እየተሰራ ያለው በግለሰቦች ነው፣ በአክቲቪስቶች ነው። በና አቶ ነአምን ትልቅ ጥረት ነው። የራሳቸውን ጊዜ ነው፣ ገንዘብ ለቤተሰቦቻቸው ለራሳቸው የሚያውሉትን ጊዜ ሁሉ ቆጥበው ብዙ እየለፉ ያሉ ሰዎች፣ ሊመሰገኑ የሚገባቸው ሰዎች አሉ። የኢትዮጵያ መንግስት ግን ከፈለጋችሁ እንደዚህ አድርጋችሁ በራሳችሁ ቅጠሩ የሚል ይሄ ለኢትዮጵያ የውጭ ጉዳይ ፖሊሲ እና የኢትዮጵያ የውጭ ጉዳይ ፖሊሲ ላይ ለታዩ ትልልቅ ሰዎች ዛሬ በህይወት የሌሉ ከነ ቀዳማዊ አፄ ኃይለ ስላሴ ከነ ከተማ ይፍሩ ከነ አክሊሉ ሀብተወል ከሌሎችም እኔ በታሪክ ብቻ ከማቃቸው ግለሰቦች ከነሱ ጋር የነሱን መንፈስ እንኳን ራሱ በጣም የሚሰደብ ይመስለኛል፣ ኢትዮጵያ መንግስት እያደረገ ካለው ነገር ላይ ስንነሳ ማለት ነው። ስለዚህ ይሄ ኢገው ቀርቶ አቅም ያለው መንግስት እንዳለ ይሰማኛል። ጠቅላይ ሚኒስትሩ ጠንካራ ማሰብ የሚችሉ ጠንካራ መሪ ናቸው ብዬ ገምታለሁ። ከዚህ አንጻር ነቃ ማለትና የሄድንበት ያለነውን መንገድ እንደገና ማሰላሰል፣ መቀየስ እና እንደ አዲስ መጀመር ያለብን ነገር መጀመር እንድንችል ደግሞ ድፍረት እና ራስን የማረም ብልጠት ሊታይብን ይገባል ብዬ አስባለሁ። ይህንን ነው የምናገረው። በዚህ ጉዳይ ላይ አሁን የተጠቀሱት ችግሮች በሀገር ውስጥም ሆነ በውጭ ግንኙነት አኳያ በተለይ ከአሜሪካ ጋር ተያይዞ መንግስት፣ በሀገር ውስጥም ሆነ በውጭ በምን መልክ ሊቀይር ይገባል አስተሳሰቡንም ሆነ አሰራሩ ላይ? እንደዚሁስ በተለይ እርሶ ከሚገኙበት አሜሪካ ውስጥ የሚኖሩ የዲያስፖራ ማህበረሰብ አባላት እንዲሁም በአውሮፓ ከነሱስ ምን ይጠበቃል? ምን መደረግ አለበት ይላሉ? በውጭም ሆነ በሀገር ውስጥ በጣም ጥሩ። በሀገር ውስጥ አሁን ቀደም ሲል እኔም እንደተናገርኩት ዶክተር ዮሐንስም እንደገለጸው መንግስት መጀመሪያ ነገር የመጣውን አደጋ በደንብ መመርመርና መመዘን ያስፈልጋል። እንዴት መጣ ይሄ ጫና? ለምን መጣብን? ከኛ በኩል ምንድን ነው የጎደለው? ምንስ ማድረግ አለብን? የሚል ኢንትሮስፔክሽን እና አናሊሲስ ነው የሚያስፈልገው። ግምገማ ነው የሚያስፈልገው። ይሄ መጫ ነው የመጣው እኛን ስለጠሉን ነው ወይም አገር ሊያፈርሱ ነው ከሚለው ብቻ ከተነሳ አደጋል። ምክንያቱም የራስን ድክመት የራስን ዴፊሲት የራስን ክፍተት እንዳትመረምር እንዳታይ፣ ዊክነስ ስዋት አናሊሲስ ስትሬንግ እና ዊክነስ እንዳታይ ያደርጋል እና ይሄ በመንግስት በኩል ያለውን የራሱን ወደ ውስጥ መመልከትና ይሄንን ሚቲጌት ለማድረግ አርጉመንት ለማድረግ ያለውን ካፓሲቲ ማጠናከር መፍጠር ከዛ ፒያሩ እና ዲፕሎማሲውን በምን መልኩ ሪካሊብሬት አድርጎ ዓለም አቀፍ ህብረተሰቡን አስተሳሰብ ለመለወጥ የፒያር የዲፕሎማሲ ኦፌንሲቭን በምን መልኩ እንደሚያደርግ ገምግሞ አዲስ ስትራቴጂ አውጥቶ ማን ፓወር ሪሶርስ መድቦ በሮበስት በሆነ ጠንካራ በሆነ መልኩ አግሬሲቭ የሆነ አሰርቲ የሆነ ዲፕሎማሲ አሰርቲቭ የሆነ ፒ አር ፕሮአክቲቭ የሆነ ተነሳሽነት ያለው ሪያክት ማድረግ ብቻ ሳይሆን በደንብ ይሄን የሚሰራ ማሽነሪ መፍጠር አለበት መንግስት። መንግስት የታየውን ክፍተት እዚህ ደረጃ ያደረሰንን በደንብ ማየትና መመርመርና ያለውን ጫና ለማስወገድ ቀጣይ ጫናዎች እንዳይመጡ ፕሪቬንት ለማድረግ ተዋርት ለማድረግ ምን ማድረግ አለብኝ ብሎ ስትራቴጂክ አሰስመንት ነው ማድረግ አለበት፣ አናልስስ ነው ማድረግ አለበት። ከዛ ስትራቴጂ ደቨሎፕ አድርጎ ያንን ስትራቴጂ በእቅድ እና በአቅም በደንብ ደግፎ ስራዎቹን የሚያጠናክርበትና አደጋውን ሊቋቋም የሚችልበትን ኦፌንሲቭ ዘመቻ እና ስራ እንቅስቃሴ ነው ማድረግ ያለበት ብዬ እገምታለሁ። ከዛ ደግሞ ህዝቡንም አደጋውን እንዲያውቅ የመጣውን አደጋ ህዝቡን በጋራ እንዲቆም የተለያዩ ልዩነቶች አሉ በህዝቡ ከማንነት ጋር ከብሔር ጋር ለውጡ ከመጣ ጀምሮ አንዳንድ አካባቢዎች የሚሰሙ ብዙ አይነት ቅሬታዎች፣ ትችቶች በመንግስት ላይ አሉ እና ህዝቡን በጋራ እንዲቆም የመጣውን አደጋ እንዲቆም ለህዝቡ ጥሪ ማድረግ እና ህዝቡ የዚህ ኦነር እንዲሆን ባለቤት እንዲሆን ከላይ እስከታች አድርጎ ይሄንን አሁን የተጀመሩ በሲቪክ ኃይሎች በኩል ባለፈው ከኢትዮጵያ ላይ እጃችሁን አንሱ የሚለው አይነት ንቅናቄም በጣም ኢምፖርታንት ነው። ህዝባዊ እንቅስቃሴዎች መኖር አለባቸው። መንግስት ራሱን ገምግሞ ፒያሩ እና ዲፕሎማሲውን የሚያጠናክርበትን ይሄን እግር በእግር ያለውን የሀሰት ትርክ ውዥንብር በሳይበርም በፖሊሲ ሜከሮችም በህግ አውጭዎችም ያለውን ሊመክት የሚችልበትን ዲቴይልድ የሆነ ስትራቴጂ አውጥቶ ያንን ተግባራዊ የሚያደርግበት አቅም በአስቸኳይ ፈጥሮ አለም አቀፍ ሁኔታውን በጣም ለኢትዮጵያ አደጋ እየጋረጠ ያለውን ይሄን ፖሊሲ ይሄን ጫና ሊለውጥ የሚችልበት ሁኔታ መፍጠር አለበት በውጭ ያለው ኢትዮጵያዊ ደግሞ በጋራ ቆመው የመጣው አደጋ መንግስት ላይ ብቻ አይደለም እንደ ሀገር ሁላችንንም ቤት የሚያንኳኳ ነው በዘር በማንነት በፖለቲካ በፓርቲ በሌላም በተለያዩ ልዩነቶች ተንፈራቆ የቆመው ኢትዮጵያዊ ሁሉ ቀደምት አባቶቻችን እንዳደረጉት በጋራ መቆም አለባቸው የኢትዮጵያ ህዝብ ሙሉ ውጭ ያለው ማህበረሰብ የመጣው አደጋ ለመንግስትና ለዶክተር አብይ አለመሆኑ መረዳት አለበት። መንግስት ይመጣል፣ መንግስት ይሄዳል። ይሄ መንግስት ብዙ ተግዳሮቶች ስህተቶችም አድርጎ ሊሆን ይችላል። ግን ደግሞ በፍጹም ያልታሰቡ በወያኔ ጊዜ ያላየናቸው ለውጦች አምጥቷል። ከዛ ለውጥ ጋር አብሮ የመጡ ቅድም ያልናቸው ሰላሳ ዓመት የተቀፈቀፉ እንደ ፈንጂ የተጠመዱ የሚፈነዱ ነገሮች እየመጡ ያንን በመንግስት ላይ ማላከክ ከዛም አልፎ ጠቅላይ ሚኒስትሩም ሆነ አመራሩን በሙሉ በጽንፈኝነት በአንድ ብሔር አክራሪነት ወይም የበላይነት የሚያስቡ አድርጎ የመሳል የማጠልቸት ዘመቻ በዚህ በውጭ ሚደረጋል። ህዝቡ ወይንን ሪጀክት ማድረግ አለበት። ይሄ እንዲህ አይነት ሁሉን እናውቃለን የሚሉ በጣም ከአፍንጫቸው በላይ ማሰብ የማይችሉ ከንዋይ ፍቅር ውጭ የአገር ፍቅር የሌላቸው መንግስትንና ሀገርን መለየት ማይችሉ መንግስት ላይ ብዙ እኛም ያለን ቅሬታ ቢኖር በመንግስት በሚሰራቸው ወይም በማይሰራቸው ይሄ መንግስት ብዙ ለውጦች አምጥቷል፣ ብዙ ችግሮች አሉት። እነኛን ችግሮች በሰከነ መንገድ እየተወያየን የምንፈታበት ነው እንጂ አሁን መንግስትን ስለጠላህ አገሪቷ በተለያየ አቅጣጫ ከበባ ውስጥ ገብታ ጫና ውስጥ ገብታ አገር ውስጥ ካሉ የተለያዩ ችግሮች የኢኮኖሚያዊ፣ ፖለቲካዊ፣ ከማንነት ጋር የተያዙ የጽንፈኝነት፣ የአክራሪነት የውጭ ጫና ሲደመር አገሪቱን ሊበትን የሚችል ደረጃ ሊደርስ ይችላል። ስለዚህ ዲያስፖራ ውጭ ያለው ማህበረሰብ ለነኚህ ጆሮውን ሳይሰጥ፣ ለአክራሪዎች ለጽንፈኞች፣ እና አገሪቷን የሚከፋፍል ህዝብን የሚከፋፍል ትርክ በየዕለቱ ለሚረጩት ምንም ጆሮውን ሳይሰጥ በጋራ ሆኖ አገሪቷን ለመታደግ በየአገሩ ያሉትን ፓርላሜንተሪያንስ በአሜሪካ እንደ ኬዝ ኦፍ አሜሪካ ሴኔተሮች፣ ኮንግሬስማኖች መብቱን ተጠቅሞ ዲማንድ እያደረገ በኢትዮጵያ ላይ ኢትዮጵያ ውስጥ ያለውን እውነታ ተጨባጭ ሁኔታ በተደራጀ በተቀናጀ መልክ ማስገንዘብ አለበት። ሌላው ትልቅ ሪሶርስ ያስፈልጋል። ለምሳሌ በአሜሪካ ኤፓክ አለ፣ እንደ አይሁዶቹ የፖለቲካ አክሽን ኮሚቴ ተፈጥሯል። የኢትዮጵያን አሜሪካንስ ያንን ማጠናከር እና አሁን የኢትዮጵያን ስትራቴጂካዊ ጥቅም ስታስጠብቁ ነው ድምፃችንን፣ ገንዘባችንን የምንሰጠው፣ ኢትዮጵያን ዲስታብላይዝ የሚያደርግ ኢትዮጵያን አደጋ ላይ የሚጥል ነገር እየወሰዳችሁ ነው ብሎ እነኚህን ተመራጮች መወጠር ያስፈልጋል። ሜዳው የተለቀቀው ለህዋቶች ነው። ይሄን ሜዳ መሙላት አለብን። መሙላት ያለበት ደግሞ ውጭ ያለው ኢትዮጵያ አሜሪካዊ ነው። ይሄን ማድረግ የሚችለው በደንብ አግባቡ ሲደራጅ ሲቀናጅ እና ገንዘቡንም ጉልበቱንም ጊዜውን ሰጥቶ አገሩ ላይ የመጣውን አደጋ የፖሊሲ ሜከሮች፣ የህግ አውጪዎች መከላከል ሲችል። ይህን ደግሞ የሚደረግበት መንገድ አለ። ያ መንገዶች እየተመቻቹ ነው። መላው ዓለም ያለው ኢትዮጵያ ሁሉ በአንድ መቆም አለበት። የዓላማ ክላሪቲ ያስፈልጋል። አደጋው ኢትዮጵያ ላይ የመጣ ነው፣ መንግስት ላይ ብቻ የመጣ አይደለም። አብይን መውደድ የለባቸውም፣ ዶክተር አብይን ወይ መንግስትን መውደድ የለባቸውም። ኢትዮጵያን መውደድ ያለበት ኢትዮጵያን ማዳን ያለበት ከመንግስት ጋር ያለ ልዩነት ያላቸው ሰዎች በምርጫ አሁን ምርጫ ይመጣል፣ ለሚፈልጉት ፓርቲ ምረት ወይ ደግሞ ከምርጫ በኋላ በሰላማዊ መንገድ በህጋዊ መንገድ አሁን የተጀመረውን ዴሞክራሲ እያሰፋን ያላቸውን ፕሮግራም ያቅርቡ። ነገር ግን አገርን የሚጎዳ፣ አገርን የሚበትል፣ ለጠላት መሳሪያ የሚያቀርብ ቅስቀሳ ትርቅ በየሚዲያው የሚደረገው መቆም አለበት። ኢትዮጵያ አንድ ሆኖ ይህን የመጣውን አደጋ እንደ ቀደምት አባቶቻችን መመከት አለበት። ባይለኝ አቶ ነአምን ዘለቀ፣ የቀድሞ የአርበኞች ግንቦት ሰባት ከፍተኛ አመራር አካልና የውጭ ጉዳይ ኃላፊ። ዶክተር ዮሐንስ ገዳሙ፣ በጆርጂያ ግሪንት ኮሌጅ የፖለቲካል ሳይንስ መምህር፣ ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። ካሳ፣ በጣም እናመሰግናለን አቶ ካሳውን።